እንደምናመሻችሁ የጋቢና ቪዮ አድማጮቻችን፣ የዕለተ ዓርብ ነሐሴ 14 2013 ዓ ም ምሽት ዝግጅታችንን ከአሜሪካ ድምፅ ራዲዮ ዋሽንግተን ዲሲ ጀመርን። ዛሬም እንደተለመደው ለእናንተ ያልናቸውን ፕሮግራሞች መራርጠን አብረናችሁ ልናመሽ ተዘጋጅተናል። ከእነዚህም መሃል በእስር ላይ የሚገኙ ጋዜጠኞች ከስር ተለቀዋል። ከሳምንት በፊት አስር ሰዎች አፈታ አቤት ኮርፖስ ካቀረቡላቸው አራት ቆይተው ነበር። አራቱ አምስት ሽብር ዋስትና እንዲወጡ ሰኞ ሰኞ ነው ተፈቀደላቸው። የጋዜጠኞቹ ጠበቃ የሆኑት አቶ ታደለ ገብረ ማርያምን የሰማችሁት። በዚህ ዙሪያ ዘገባ ይኖረናል። በትላንትና ዕለት የተከበረው የደብረ ታቦር ወይም ቡሄ በዓል በተለያዩ የኢትዮጵያ ክፍሎች የተለያየ አከባበርና የተለያየ አጠራር አለው። እነዚህን አከባበሮች የሚያስቃኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችንም አዘጋጅተናል። ጣም ያላቸው ሙዚቃዎችም እንጋብዛችኋለን። ፕሮግራሙን በመምራት አብሬያቸው የማመሻው ስመኝሽ የቆየነኝ፣ በቅንብሩ ንጉሶ ታምሬ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ሰምተን እንመለስ። ለህወሓት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸውን 117 የንግድ ድርጅቶች እና መኖሪያ ቤቶች መዝጋቱን የፌዴራል ፖሊስ አስታወቀ። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ለአሜሪካ ድምጽ ገልጸዋል። የንግድ ድርጅቶችን የመዝጋት እርምጃው ማንነትን መሰረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ይህን ውንጀላ ውድቅ አድርገዋል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለሕወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገራት የሚኖሩ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ገልጸዋል። በትግራይ ክልል ያለው ሁኔታ አሁንም ያልተረጋጋ መሆኑንና የክልሉ ኃይሎች በአማራና በአፋር ክልሎች መንቀሳቀስ መቀጠላቸውን ከባልደረቦቻችን የሚደርሱን መረጃዎች ያመለክታሉ ሲሉ የተባበሩት መንግስታት ድርጅት ቃል አቀባይ ተናገሩ። ቃል አቀባዩ በዕለታዊ መግለጫቸው ወደ ትግራይ በሚያስገባው ብቸኛው በአፋር ክልል በኩል የሚወስደው መንገድ ላይ አሁንም በጸጥታው መደፍረስ ምክንያት ጥብቅ ፍተሻ የሚደረግ በመሆኑ ተደራሽነቱ አሁንም የተገደበ ነው ብለዋል። በየቀኑ ምግብና ምግብ ያልሆነ ቁሳቁስ የጫኑ 100 መኪናዎች መግባት እንዳለባቸው አሳስበን ነበር። ይሁን እንጂ አሁን ባለው አሰራር በቀን ተፈትሸው የሚያልፉት 30 የጭነት መኪናዎች ብቻ ናቸው ሲሉ አስረድተዋል። የቻይና መከላከያ ሚኒስቴር ለኢትዮጵያ የሀገር መከላከያ ሚኒስቴር የኮቪድ-19 ክትባት ድጋፍ ማድረጉ ተገለጸ። ፋና ብሮድካስቲንግ ኮርፖሬሽን እንደዘገበው ከቻይና የተላከው 200 ሺህ ሲኖቫክ የኮቪድ-19 ክትባት ርክክቡም ተከናውኗል። በግንባር ላይ ተሰማርቶ ለሚገኘው የመከላከያ ሰራዊት ክትባቱን ለማዳረስም ከተለያዩ መስሪያ ቤቶች ጋር በትብብር ስራ ተጀምሯል። የቻይና የመከላከያ ሚኒስትር ባለፈው ግንቦት ወር 100 ሺህ የኮቪድ-19 ክትባት ድጋፍ አድርጎ እንደነበርም ዜናው ጨምሮ አስታውሷል። ታሊባን የአፍጋን ዋና ከተማ የሆነችውን ካቡል የጸጥታ ሁኔታ እንዲቆጣጠሩ ሀቃኒ የተሰኘውንና አልቃይዳን ጨምሮ ከሌሎች የውጭ ሀገራት ጂሃዲስቶች ጋር ጥብቅ ቁርኝት ያላቸው ቡድኖችን በኃላፊነት አስቀምጠዋል። የምዕራብ ሀገራት የደህንነት ኃላፊዎች ግን ይህ ውሳኔ አሳሳቢ መሆኑንና ታሊባኖች እንደ አውሮፓያን አቆጣጠር ከ1996 እስከ 2001 ስልጣን ላይ ከነበሩበት ጊዜ በተሻለ እየተለሳለሰ አስተዳደራዊ መስመር ለመከተል የገቡትን ቃል የሚሽር መሆኑን እየገለጹ ነው። አልቃይዳ ተመልሶ ወደ አፍጋኒስታን በድጋሜ ሊጋበዝ ይችላል የሚለው ፍራቻም የጨመረ ሲሆን ባለፈው ዓመት ታሊባኖች ከዩናይትድ ስቴትስ ጋር በካታር ባካሄዱት ዲፕሎማሲያዊ ንግግር ወቅት ሀገሪቱ የጂሃዲስቶች መደበቂያ እንደማትሆን የገቡትን ቃል የሚያጥፍ መሆኑም ተገልጿል። በተያያዘ ዜና ከጥቂት ቀናት በፊት ካቡልን ከያዙ በኋላ ጦርነቱ አብቅቷል ሲሉ ያወጁት ታሊባኖች ከቀድሞዎቹ ባላንጣዎቻቸው ጋር እርቀ ሰላም በመፍጠር ዙሪያ ያሉ ተግዳሮቶች ላይ እንቅስቃሴ እያደረጉ መሆናቸው ተገልጿል። የታጣቂው ቡድን ተወካዮች ካቡል ያሉ የዋና ዋና የፖለቲካ መሪዎችን መኖሪያ ቤታቸው ድረስ ሄደው መጎብኘታቸውም ታውቋል። ከነዚህ መካከል ዩናይትድ ስቴትስ በዓለም አቀፍ የሽብርተኛ መረብ መዝግባ የያዘችው ሀካኒ የሚባለው ቡድን መሪዎች አንዱ ነው። የታሊባንን መሪዎች ተቀብለው ካነጋገሯቸው መካከል የቀድሞ የሀገሪቱ ፕሬዝዳንት ሐሚድ ካርዛይ እንዲሁም የኮበለሉት ፕሬዝዳንት የአራፍጋኒ አማካሪ አብዱላ አብዱላ መሆናቸውም ተመልክቷል። ይህ በእንዲህ እንዳለ በአስር ሺዎች የሚቆጠሩ አሜሪካውያንና የአፍጋን ዜጎችን ለማውጣት የሚደረገው ጥድፊያም ቀጥሏል። ከነሐሴ ሀያ አምስት በኋላ የሚቀሩትን የአፍጋን ረዳቶች ለማውጣት ያለው እድል በግልጽ ባለመታወቁ በፍጥነት የማስወጣቱ እንቅስቃሴ ተጠናክሮ ቀጥሏል። አድማጮች ለሰዓቱ ያስኳቸው ዜናዎች ይህን ይመስላሉ። አዘጋጆች ያቀረብኩላችሁ ስመኝሽ የቆየነኝ። ከቀሪዎቹ የጋቢና ፕሮግራሞች ጋር መልካም ቆይታ። and be the B -O <laughs> እያዳመጣችሁት ያላችሁት ጋቢና ቪኦኤ የአዲሱ ትውልድ ድምፅ ነው። ፕሮግራሞቻችንን ከመደበኛዎቹ የአሜሪካ ድምፅ ራዲዮ ሞገድ መገናኛዎች በተጨማሪ በሬዲዮ ቴሌቪዥን መተላለፍ ጀምሯል። ፕሮግራሞቻችንንም በኢትዮ ሳት ላይ ታገኙታላችሁ። አስተያየቶቻችሁን በፌስቡክ ገጻችን አት ቪኦኤ አምሃሪግ ወይም የስልክ ቁጥራችንን ፕላስ 1 202 227 6379 በመጠቀም ዋትሳፕ ላይ አድርሱን። አሁን ወደ ቀዳሚው ዝግጅት እናልፋለን። አፋር ክልል አዋሽ ሰባት በእስር ላይ የነበሩ የአውሎ ሚዲያ ና የኢትዮ ፎረም ጋዜጠኞች ተለቀዋል። የኢትዮ ፎረም ና የአውሎ ሚዲያ አራት ጋዜጠኞች እያንዳንዳቸው በአምስት ሺ ብር ዋስ በትናንትናው ዕለት የተፈቱ መሆኑን ጠበቃቸው ለአሜሪካ ድምፅ የገለጹ ሲሆን የአውሎ ሚዲያ ሌሎች አስር ባልደረቦች ደግሞ ከሳምንት በፊት ተፈተው ከቤተሰቦቻቸው ጋር ተቀላቅለዋል። ኬኔዲ አባተ ዝርዝራለሁ። ለሰባት ሳምንታት ያህል በእስር ላይ የቆዩት የአውሎ ሚዲያ ና የኢትዮ ፎረም ዩቲዩብ ጋዜጠኞች ና ሌሎች ባልደረቦች በተለያዩ ጊዜያት ከእስር ተለቀዋል። በዩቲዩብ ዘገባዎችን የሚሰሩት የኢትዮ ፎረም ጋዜጠኞች ያየሰው ሽመልስ ና አበበ ባዩ እንዲሁም የአውሎ ሚዲያ ጋዜጠኞች በቃሉ አላምረው ና ፋኑኤል ክንፉ በትናንትናው ዕለት በዋስትና የተፈቱ ሲሆን የአውሎ ሚዲያ ተጨማሪ አስር ባልደረቦች ደግሞ ከአስር ቀናት በፊት ነሐሴ ሶስት መፈታታቸውን ቪኦኤ አረጋግጧል። ትናንት የተፈቱትን አራት ሰዓት የአውሎ ሚዲያ እና የኢትዮ ፎረም ጋዜጠኞች የምርመራ የጊዜ ቀጠሮ ጉዳይ ሲመለከት የቆየው አዋሽ ፈንታሌ ወረዳ ፍርድ ቤት ነሐሴ አስር በዋለው ችሎት እያንዳንዳቸው በአምስት ሺህ ብር ዋስ እንዲለቀቁ መወሰኑን ጠበቃቸው ታደለ ገብረ መድህን ለቪኦኤ ገልጸዋል። በትናንትናው ዕለት ከእስር ቤት ወጥተው ከቤተሰቦቻቸው ጋር መቀላቀላቸውንም ጠቁመዋል። ከሳምንት በፊት አስር ሰዎች ተፈታ አቤት ኮርፕስ ካቀረቡ ሁላቸው ውስጥ አራት ቆይተው ነበር። አራቱ በአምስት ሺህ ብር ዋስና እንዲወጡ ሰኘው ሁለተኛ ነው ተፈቀደላቸው። ስለዚህ ትናንትና ወጥተው ቤተሰቦቻቸው ጋር ተቀላቅለዋል። ከሳምንት በፊት የተለቀቁት ሌሎች የአውሎ ሚዲያ አስር ባልደረቦች ደግሞ በመታወቂያ ካርዳቸው መፈታታቸውን የተገለጸው። አስራ ሁለት የአውሎ ሚዲያ ጋዜጠኞችና ሌሎች ባልደረቦች በፌዴራል ፖሊስ በቁጥጥር ስር የዋሉት ሰኔ 23 2013 ዓ ም ሲሆን የኢትዮ ፎረም ሁለት ጋዜጠኞች ደግሞ ሰኔ 24 ና 25 ነበር በቁጥጥር ስር የዋሉት። ጋዜጠኞቹና ሌሎች ባልደረቦቻቸው ከታሰሩ ከሶስት ሳምንታት በኋላ ፖሊስ ተጠርጣሪዎቹን በቦታ ጥበት ምክንያት ወደ አዋሽ ሰባት ወስዶ ማሰሩን ማስታወቁ ይታወሳል። ሁለቱ የዩቲዩብ ሚዲያዎች ጋዜጠኞችና ሌሎች ባልደረቦች መታሰራቸውን ተከትሎ የኢትዮጵያ ሰብአዊ መብቶች ኮሚሽንና ዓለም አቀፉ የጋዜጠኞች መብት ተሟጋች ሲፒጄ ባወጡት መግለጫ ጉዳዩን እየተከታተሉ እንደሚገኙ አስታውቀው እስረኞቹ ፍርድ ቤት እንዲቀርቡ አሊያም እንዲለቀቁ መጠየቃቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። እየተከታተላችሁት ያላችሁት ጋቢና ቪኦኤ ከአሜሪካ ድምጽ ራዲዮ መተላለፉን ይቀጥላል። በትላንትናው እለት የተከበረው የደብረ ታቦር ወይም ቡሄ በዓል በኢትዮጵያ የተለያዩ አካባቢዎች የተለያየ ስያሜና አከባበር አለው። በአንዳንድ ቦታዎች ታቦሬ ተብሎ ይጠራል። በሌሎች ቦታዎች ደግሞ ኦኬ የሚል ስያሜ አለው። በብዛት ህጻናት በጭፈራ የሚያከብሩት ይህ በዓል አከባበሩ ምን እንደሚመስል ናኮር መልካ በኢትዮጵያ የተለያዩ አካባቢዎች የሚገኙ የታሪክና የባህል ምሁራንን እንዲሁም በበዓሉ ዙሪያ የሚያውቁ ሰዎችን አነጋግሮ ተከታዩን ጥንክር ልኳል። ደብረ ታቦር ወይም ቡሄ ወይም ታቦሬ አንዳንድ ቦታ ደግሞ ኡኬ በመባል የሚታወቀው የልጆች በዓል በዛሬ ዕለት በኢትዮጵያ የተለያዩ ቦታዎች በህፃናት ዘንድ ይከበራል። ደብረ ታቦር ወይም ቡሄ በመላው አገሪቱ በየዓመቱ ነሐሴ አስራ ሶስት ቀን የሚከበር በዓል ሲሆን በመጽሐፍ ቅዱስ ውስጥ ማቴዎስ ወንጌል ምዕራፍ 17 ላይ እንደተጻፈው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ከምታከብራቸው አብይ ወይም ዋና በዓላት አንዱ መሆኑን የሃይማኖቱ አባቶች ይናገራሉ። ይሁን እንጂ ቡሄ ወይም ደብረ ታቦር በባህላዊ መልኩ ይከበራል። በዚህ ዙሪያ በስልክ ከነቀምቴ ያነጋገርኳቸው የወለጋ ኦሮሞ ታሪክና ባህል አጥኚው አቶ ቸርነት ዋቆያ ቡሄ በኦሮሞ ዘንድ ደግሞ ታቦሬ በሚባል አጠራር ነው የሚታወቀው ሲሉ ስለ ባህሉ አከባበርም አብራርተዋል። ታቦሬ ወይም ታቦር የሚባለው እንግዲህ ሰው

በሌላ በኩል ደግሞ ወደ ሰሜን ሸዋ ኩዩ ወረዳ ገብረጉራቻ ከተማ ደውዬ ያነጋገርኳቸው የአካባቢውን ባልና ወግ እንደሚያውቁ ያወጉኝ አቶ አምድ አበራ ቦዬ በአካባቢያቸው ኡኬ እንደሚባል ገልጸዋል። ሌላኛ ቡሄ ነው። እናዚ አስራ ሁለት ዋዜማ አለ። ጎጆ ይሰራል። እዛ ቀጥለው በማግስቱ ደግሞ ቡሄ ነው የሚባለው ልጆች ቄጣን ይዞ ጭሪ የሚባለውን ጨፈቃዎች አሉ። እነሱን ይዞ ወደ ጎጆን ይወጣሉ። እናቶች ደግሞ ወተትና ዳቦዎች በሰፌት ወይንም ደግሞ በቁና ምናምኖች ይዞ ወደ ጎጆ ነው የሚወጡት። ከዛ በኋላ ጎጆ እየዞሩ ክውክ በሎ ክውክ በሎ ክየኛዴ ክክሲ ከበሎ የራሴን መርቼ በአንተ ደግሞ በትክፍል ምታ ወይ ማለት ነው። ስለዚህ ይሄ ውኬ ነው የሚባለው። የልጆች ክብረ በዓል ነው፣ በአመቱ ነው የሚመጣ። ህጻናት ቡዌ ወይንም ታቦሬ ወይንም ደግሞ ኡኬን ማክበር የሚያቆሙበት እድሜ ይለያይ እንጂ የሚያመሳስለውም ነገር እንዳለ የባህል አዋቂዎቹ ይናገራሉ። ህጻናቶቹ ይጨፍራሉ። ወንድና ሴት በዛ ቦታ ላይ እየጨፈሩ በጭፈራ መካከል በዛን ቀን የሆነ ሙሽልሽል ጎጆ ይሰራ ይሰራሉ እ ከዛ ከሙሽልሽል ጎጆ ውስጥ ሰብረው የደረሱት በመሻተመቀ ልዩ

ማውጣት የሚፈልጉትን እንግዲህ በዓመቱ እኔ ከዚህ በኋላ ቦይን አስራ ሁለት ዓመት ያለፈው ልጅ ደግሞ ከዶችን ወጥቶ ሩጫ ይሄዳል። ከዛ በኋላ የቀሩትን ደግሞ እሱን ለመግረፍ ይሮጣሉ፣ ይሮጣሉ። ተገረፉ ደርሶ ከገረፉ ይመለሳል። በዓመቱ ተመልሰው ይለዋል በዛው ይቀራል ማለት በተላለ የልጆች ጨዋታ ይሄ ነው። የልጆች በዓል ቡሄ ወይም ታቦሬ በአሁኑ ጊዜ ስላለበት ሁኔታም እንዲህ ብለዋል። ተቋርጦ ነበር። በአሁኑ ጊዜ በጣም አሪፍ አደው ቀዳውን ይሄ የድሮ ተፈጥሮ ሆኑን ጠፍቶ ነበረ። አሁን ግን ሁሉም ሰው ይከበራል። ከኛ ጋር አዩና በጣም አሁን ወደ ድሮ እየተመለሰ ደርግ ጊዜ እንደውም ጭራሽ ቤቦ የሚባለውንና ከለቻ ምናምኖች አይከበር የሚሻሉ ደርግ አድፍቶ ነበረ። አሁን ወደ እንትን ተመልሰዋል፣ ወደ ጥንቱ ወደ መሰረቱ ተመልሰዋል። ይህ የልጆች ባህል ተጠብቆ ለሚመጣው ትውልድ እንዲተላለፍ የታሪክና ባህል አዋቂዎችና ምሁራን ወጣቱን ማስተማርና በመጽሐፍ ወይም በድምፅና ምስል አስደግፈው ማስቀመጥ አለባቸው ሲሉም መልእክት አስተላልፈዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ጫማጮች በእናንተ አካባቢ ደብረ ታቦር ወይም ቡሄ በተለየ ሁኔታ የሚከበርበት ወይም የሚጠራበት አጠራር ካለው በፌስቡክ ገጻችን አት ቪኦኤ አማሀሪክ ላይ አጋሩን። አሁን በተከታዩ ሙዚቃ እረፍት ወስደን እንመለሳለን። ቆይታችሁ ከኛ ጋር ይሁን። እየተከታተላችሁት ያላችሁት ጋቢና ቪኦኤ የሚተላለፍላችሁ ከአሜሪካ ድምፅ ራዲዮ ነው። ለህወሀት የኢኮኖሚ ምንጭ ሆነው ሲያገለግሉ ነበሩ ያላቸውን 117 የንግድ ድርጅቶችና መኖሪያ ቤቶች መዝጋቱን የፌዴራል ፖሊስ አስታውቋል። ፖሊስ እርምጃውን የወሰደው በማስረጃ ላይ ተመስርቶ በፍርድ ቤት ትዕዛዝ መሆኑን የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ለአሜሪካ ድምጽ ገልጸዋል። የንግድ ድርጅቶችን የመዝጋት እርምጃው ማንነትን መሰረት ያደረገ እንደሆነ የተለያዩ አካላት ቢገልጹም አቶ ጄላን ይህን ውንጀላ ውድቅ አድርገውታል። ፖሊስ ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ለሕወሓት የጦር መሳሪያ ግዢ እንዲውል በማድረግ ላይ ይገኛሉ ያላቸውን በውጭ ሀገራት የሚኖሩ ግለሰቦች በቁጥጥር ስር ለማዋል ከዓለም አቀፉ የፖሊስ ድርጅት ወይም ኢንተርፖል ጋር እየሰራ መሆኑን እንደሆነም ገልጸዋል። ኬኔዲ አባተ ዝርዝራለሁ የኢትዮጵያ ፌዴራል ፖሊስ ኮሚሽን ትናንት ባወጣው መግለጫ ከፋይናንስ ደህንነት መረጃ ማዕከል ጋር በመተባበር በአዲስ አበባና በአንዳንድ የክልል ከተሞች ባካሄደው የተቀናጀ ኦፕሬሽን የሽብር ቡድን ላለው ህወሀት የኢኮኖሚ ምንጭ በመሆን ሲያገለግሉ ነበሩ ያላቸው 117 የንግድ ድርጅቶችና መኖሪያ ቤቶች ላይ ህጋዊ እርምጃ መውሰዱን አስታውቋል። የተለያዩ የሰብአዊ መብት ተቋማት አንዳንድ ምንጮችን ዋቢ በማድረግ በአዲስ አበባና በሌሎች የኢትዮጵያ ከተሞች የንግድ ድርጅቶች የሚዘጉት ማንነትን መሰረት በማድረግ እንደሆነ ቢገልጹም ለቪኦኤ በጉዳዩ ላይ ማብራሪያ የሰጡት የፌዴራል ፖሊስ ኮሚሽን የኮሚኒኬሽን ዳይሬክተር ጄላን አብዲ ውንጀላውን ውድቅ አድርገዋል። ፖሊስ እርምጃ የወሰደው በማስረጃ ላይ ተመስርቶ የህወሀት አባላት በሆኑ ግለሰቦች ተቋማት ላይ በፍርድ ቤት ትዕዛዝ እንደሆነም ገልጸዋል። ፍርድ ቤት ቀርቦ ከአቃቤ ሕግ ከፌዴራል ፖሊስ በጋራ ተሰጥተው በተለይም የጁንታ አባላት የሆኑ ተጣርተው ነው እነዚህ እርምጃ የተወሰደው እንጂ ዝም ብሎማ ወይም ደግሞ ምንም ወንጀል ያልሰራ ሰው በዚህ ውስጥ የሌለ ሰው ዝም ብሎ ማካተት ራሱ ሌላ መልሶ ፋይር በደረ ስለሚያደርግ እዛ ውስጥ አይደለም የሚገባው። በትክክል የአንደኛ ሰውየው የጁንታ አባል ነው ወይም የተሰራው ድርጅት የማን ነው ማንነቱ ይጣራ አለ። የሁሉም ድርጅት ማንነቱ ማንነት የሌለው ቤት የለም፣ ወይም ደግሞ ድርጅት የንግድ ድርጅት የለም። ከዛ አንጻር እነሱ የጁንታ አባላት መሆናቸውን በትክክል ታርቶ በሀገር ክህደት ወንጀል የተከሰሱት እዚህ ውስጥ ያሉበት ነው እንጂ ፖለቲካሊ አይደለም ነው። በሌላ አባባል የእርምጃው ዋና ዓላማ የህወሀትን የገንዘብ ምንጭ ማድረግ እንደሆነም ነው አቶ ጄላን የተናገሩት። አሁን ለምሳሌ ቪሲ ላይ ነብር አስካጅ የነበሩት አቶ ዘራ አለ ለምሳሌ እሱ ለምሳሌ በመንግስት ደሞዝ ቢተዳደር ነው፣ አንተም ታውቀዋለህ፣ እኛም እናውቀዋለን። ከዛ ብሮድካስት ባለስልጣን ነበረ፣ ግን ጋምቤላ ላይ ድርጅት ነበሩ። እሱ ነጋዴ አይደለም፣ መንግስት ሰራተኛ ነው። እንደዚህ አይነቶቹ ለምሳሌ አሁን ዞሮ በመንግስት ላይ በዛ በሚገኘው ትርፍ እንደገና ጦር መሳሪያ ተገዝቶ ህዝብና ሀገር ላይ ጉዳት እያደረሰ ስለሆነ ምንጩ መምከን አለበት። ምንጩ መድረቅ አለበት። በተጨማሪም ህወሓት በስልጣን ላይ በነበረበት ወቅት የዘረጋቸውን ኔትወርኮች በመጠቀም ዶላርን በጥቁር ገበያ በውድ ዋጋ በመሰብሰብ ገንዘቡን የጦር መሳሪያ ግዢ ለመፈጸም እንደሚጠቀምበት የፌዴራል ፖሊስ ከፋይናንስ ደህንነት መረጃ ማዕከል ጋር በሀገር ውስጥና በውጭ ሀገር ባካሄደው የረዥም ጊዜ ጥናት ማረጋገጡን ይፋ አድርጓል። በዚህ ኔትወርክ ውስጥ ታቅፈዋል ያላቸውን በዩናይትድ ስቴትስ፣ በፈረንሳይ፣ በተባበሩት አረብ ኤምሬቶች፣ በእስራኤልና በደቡብ አፍሪካ የሚገኙ 14 ግለሰቦችም ፖሊስ ኮሚሽኑ በመግለጫው አካቷል። የኮሚሽኑ የኮሚኒኬሽን ዳይሬክተር ጄላን አብዲ ለህወሀት የውጭ ምንዛሪ ምንጭ ከመሆን ባለፈ የዶላር ዋጋ እንዲጨምር በማድረግ በኢኮኖሚው ላይ አሉታዊ ተጽዕኖ ለማሳደር እየተንቀሳቀሱ ነው ያሏቸውን እነዚህን ግለሰቦች በህግ ተጠያቂ ለማድረግ ጥረት ተጀምሯል ብለዋል። እነዚህ በተለያዩ ሀገሮች ላይ ሆነው አሁንም ያንን መስመር የለመዱትን መስመር ተጠቅሞ ዶላርን በውድ ዋጋ እንዲሸጥ በማድረግ ወደ ሀገሪቷ እንዳይገባ በማድረግ እዛው ውጭ ሀገር ያሉት ደግሞ ውጭ ሀገር ውስጥ በማስቀረት በጥቁር ገበያ ዶላር እንዲሸጥ በማድረግ ና በሐዋላ አማካኝነት ዶላር ዋጋው እንዲጨምር የማድረግ ስራ የኢኮኖሚ አሻጥር ሲሰሩ እንደነበረ ጥቁማ ከህዝብ የመጣ ነው። በዚህ መሰረት እየተጣራ ጉዳያቸው በህግ አግባብ ተጠያቂ የሚሆኑበት ነው። ግለሰቦቹን ከያሉበት ሀገር በቁጥጥር ስር ለማዋል የፌዴራል ፖሊስ ከአለም አቀፉ የፖሊስ ድርጅት ኢንተርፖል ጋር እየሰራ እንደሆነም ከዚህ ቀደም የነበሩ ልምዶችን በመጥቀስ አቶ ጄላን ተናግረዋል። ከዚህ በፊትም በተለያዩ ወንጀሎች በተለይም በሀገር አቀፍ ደረጃ ወንጀል ሰርተው ወደ ውጭ የሄዱትንም ወደ ሀገር ተመልሰው እንዲጠየቁ ያደረግበት ሁኔታ አለ። ከኛ ጋር ስምምነት ካላቸው ሀገሮች ጋር በሆኑ ይሰራሉ። ስለዚህ አሁንም የሚያስር ዝርዝር እንሰጣቸዋለን ካሉበት ሀገር ተጠያቂ እንዲሆኑ ነው። ወንጀሉ ዋናው ምንድን ነው? ተጨባጭ የሰሩትን ወንጀል መላነሱ በዝርዝር መላክ ነው። ከነፎቶግራፋቸው ፎቶግራፋቸው ሽብርተኝነትን መርዳት የትም ሀገር መተባበር ስላለበት ሁሉም ሀገር እሱ ነው አንዱ። አንዱ የኢንተርፖል ደግሞ ከኛ ጋር ስምነት ስላለው በዚህ መሰረት ይዞ ወደ ሀገር እንዲያቀርብልን ይችላል ማለት ነው። ባለፈው አሁን ለምሳሌ ከጎረቤት ጅቡቲም ይዞ እንዲመጡ የተደረገበት ሁኔታ ምናልባት ከፖለቲካ ጋር ሊያያይዙት አይችሉም፣ ከወንጀሉ ጋር እንጂ ከፖለቲካ ጋር። ይሄ እኮ ከሽብርተኝነት ጋር የተያዘ ነው አንዱ ከአዲስ አበባ እስከ ተለያዩ የኢትዮጵያ ጠረፋማ አካባቢዎች በተዘረጉ ኔትወርኮች በህገወጥ የዶላር ዝውውር ተሰማርተዋል ያላቸውን ስድስት ድርጅቶች በቁጥጥር ስር ማዋሉን ፖሊስ በቅርቡ መግለጹም ይታወሳል። ህወሀት በበኩሉ ከዚህ ቀደም በተደጋጋሚ ባወጣቸው መግለጫዎች በትግራይ ብሔር ተወላጆች ላይ ማንነትን መሠረት በማድረግ እስራትና ሌሎች በደሎች እንደሚፈጸሙ ማስታወቁ የሚታወስ ነው። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ ሲል ጸረ ኮቪድ ክትባት ለተከተቡ ሰዎች የማጠናከሪያ ክትባት ለመስጠት ባለጸጋ ሀገሮች የወሰዱት ውሳኔ በአፍሪቃ በፍጥነት በመዛመት ላይ የሚገኘውን ወረርሽኝ ለመቆጣጠር የተያዘውን ጥረት ያስተጓጉላል ሲል የዓለም ጤና ድርጅት ባለስልጣናት አስጠነቀቁ። ሊዛ ሽሌን ከጄኔቫ ያደረሰችንን ዘገባ አሉላ ከበደ ያቀርበዋል። ዩናይትድ ስቴትስ፣ ፈረንሳይና ጀርመን ህዝባቸውን የሁለተኛ ዙር የማጠናከሪያ ዘረ ኮቪድ-19 ክትባት ለመከተብ እቅድ ከያዙ ቁጥራቸው እየጨመረ ከመጡት ባለጸጋ ሀገሮች ውስጥ ናቸው። ይህም እየሆነ ያለው የዓለም ደሃ ሀገሮች በአንጻሩ እነዚህን ህይወት አድን ክትባቶች ለህዝባቸው አንድ ጊዜ እንኳን ለመከተብ በብርቱ እየታገሉ ባሉበት በአሁኑ ወቅት ነው። ማትሺዲሶ ሞዬቲ ባለሙ የጤና ድርጅት የአፍሪቃ ዲሬክተር ናቸው። እነኚህ ሀገሮች የማጠናከሪያ ክትባት ለመስጠት የያዙት እንቅስቃሴ አህጉረ አፍሪካ ህዝቧን ይህ አስከፊ ወረርሽኝ እያደረሰ ካለው አደጋ ለማውጣት የያዘችውን ጥረት ክፉኛ ያዳክመዋል ሲሉ ያስጠነቅቃሉ። የበለጸጉት ሀገሮች የያዙት ይህ ክትባቶችን የማከማቸት አዝማሚያም የኮቪድ-19 መከላከያ ክትባቶችን ለሁሉም ማዳረስ በሚለው እሳቤ ላይ ከመሳለቅ የሚቆጠር ነው ይላሉ። High-income countries have already, on average, administered more than 103 doses per 100 people, whereas in Africa, that number stands at six. Failure to vaccinate the most at-risk groups in all countries... groups in all countries. ሊከላከሉት ይገባ ለነበረ ሕልፈት ይዳርጋል። በተጨማሪም ቫይረሱ የበለጠ ራሱን ሊለውጥና በመጨረሻም ዓለም ይህን ወረርሽኝ ጨርሳ ልትገላገል የምትችልበትን ጊዜ ያራዝማል ነበር ያሉት በወረርሽኙ ሳቢያ ለሕልፈት የተዳረጉትን 1840 ሰዎች ጨምሮ በአፍሪቃ ከሰባት ነጥብ ሶስት ሚሊዮን በላይ ሰዎች ለኮሮና ቫይረስ መጋለጣቸውን የዓለም ጤና ድርጅት ሪፖርት ይፋ አድርጓል። የመንግስታቱ የጤና ድርጅት አያይዞም የክትባት አቅርቦት ይጨምር ዘንድ ልዩ ትኩረት የሚደረግበት የሁለት ወራት ጊዜ ጠይቋል። በዚህ ረገድ አንዳንድ መሻሻል እየታየ ነው፣ ያሉት ሞቲ አክለውም ዓለም አቀፉ የክትባት ስርጭት መርሃ ግብር ኮቫክስ ያጋመስ ነው። የአውሮፓውያኑ ነሐሴ ወር ከገባ አንስቶ እስካሁን ባለው ጊዜ ብቻ መጠኑ አስር ሚሊዮን የሚደርስ ክትባት ለአፍሪቃ ማድረሱን ተናግረዋል። ይህም መጠን ባለፈው ዓመት በተመሳሳይ ጊዜ ከተዳረሰው ጋር ሲነጻጸር ዘጠኝ እጥፍ ከፍ ያለ ነው ይላሉ። Vaccine coverage unfortunately remains low, with only 2% of Africans being fully vaccinated against COVID-19. We are hopeful that COVID shipments will keep running. እንዳለመታደል ሆኖ ከህዝቧ ሁለት በመቶ ብቻ በተከተበባት አፍሪካ ያለው የኮቪድ-19 ክትባት ሽፋን እጅግ ዝቅተኛ ነው። በዓለም አቀፉ የክትባት ስርጭት መርሃ ግብር አማካኝነት እስከ ያዝነው የአውሮፓውያኑ 2021 መገባደጃ ድረስ 20 በመቶ የአፍሪካ ህዝብ ይከተባል የሚል ተስፋ አለን። የአፍሪቃ ህብረት የሚያቀርበውና ከአጋሮቻችን ጋር የሚደረጉ ስምምነቶች የተጨምረውበት በአመቱ መጨረሻ ሰላሳ በመቶ ሰዎችን ለመከተብ የዓለም ጤና ድርጅት የያዘው እቅድ አሁንም ሊሳካ የሚችል ነው ነበር ያሉት ሞየቲ። በምዕራብ አፍሪካ ዓለም አቀፉ ወረርሽኝ ከተከሰተበት ጊዜ አንስቶ በኮቪድ-19 ሳቢያ ለህልፈት በተዳረጉ ሰዎች ቁጥር የመጀመሪያው ከፍተኛ አሃዝ ተመዝግበዋል። እንደ ዓለሙ ጤና ድርጅት ዘገባም ባለፉት አራት ሳምንታት ብቻ የተዘገበው ይህ የሟቾች ቁጥር ቀደም ሲል ከታየው በአንድ መቶ ዘጠና ሶስት በመቶ እጅ ከፍ ያለ ነው። ይህም የሆነው በርካታ የምዕራብ አፍሪካ አገሮች ኮሌራ፣ ኢቦላና የማርበርግ ቫይረስ የተባለውን ጨምሮ በተለያዩ ተላላፊ በሽታዎች በተጠቁበት ጊዜ ነው። የተለያዩ ወረርሽኞችን በአንድ ጊዜ መዋጋት ውስብስብና አደጋጅ ፈተና መሆኑን ያስረዱት ሞይቲ የምዕራብ አፍሪካ ሀገሮች የጤና መዋቅር ከሌሎቹ የሀገሪቱ ክፍሎችም በጣም ደካማ በሆነ ይዞታ ላይ እንደሚገኝ አመልክተዋል። በዚያ ላይ እያደር እያየለ በመጣው የኮቪድ-19 መዛመት ሳቢያ የጤና መዋቅራቸው በሙሉ ብርቱ ውጥረት ውስጥ መሆኑን ሞይቲ ይናገራሉ። ወረርሽኞችን ፈጥኖ ለመለየትና ና በብቃትም ለመከላከል እናም ዘለቄታ ያለው የቁጥጥር ስራ ለመስራት መንግስታትና ለጋሾች አስፈላጊውን መዋለነዋይ እንዲመድቡ ተማጽነዋል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። አብረናችሁ ያመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ንጉሱ ታምሬ፣ እኔም ሳስተናግዳችሁ ያመሸሁት ስመኝሽ የቆየ ነበርን። ፕሮግራሞቻችን በአዲስ መልክ በሬዲዮ ቴሌቪዥን መተላለፍ ጀምረዋል። በኢትዮ ሳት ላይ ታገኙናላችሁ። አስተያየቶች ካላችሁ በማህበራዊ ሚዲያ ትስስር ገጾቻችን አት ቪኦኤ አምሐሪክን በመጠቀም ልታደርሱን ትችላላችሁ። በዋትሳፕ ስልካችን ፕላስ 1 202 227 6379 ላይም ምልክቶቻችሁን አድርሱን። አሁን ከቀደም ሲል ጀምረነው በነበረው ሙዚቃ እንሰነባበታለን። የነገ ሰው ይበለን። መልካም ምሽት።